የአሜሪካ ድምፅ ነው በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ የካቲት 10 2015 ዓ.ም ዝግጅታችን ጀመረ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ ታንጥቀው የሚንቀሳቀሱ ኦነግ ሸኔ ያሏቸው ኃይሎች በንግግር ወደ እርቅ እንዲመጡ ጥሪ ያቀረቡ። የትግራይ ሊቃነ ጳጳሳት የቅዱስ ሲኖዶሱን ጥያቄ እንደማይቀበሉ አስታወቁ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች በምስልና ድምጽ ቅንብ ሪፖርተር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አሁን ቀዳሚ ወደሚሆነው የእለቱ አብይ የዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። በአብዛኛው ሴቶችና ሕጻናት የሚገኙበት ከ60 ሺህ በላይ ሶማሊያውያን ግጭትንና አለመረጋጋትን በመሸሽ ላስካኑድ ከተሰኘች ከተማ በመነሳት ወደ ኢትዮጵያ ሶማሌ ክልል ገብተዋል ሲል የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ከጀኔቫ የኮሚሽኑ መስሪያ ቤት የተገኘው መረጃ እንዳመለከተው ፍልሰተኞቹ ዘመዶቻቸው በግጭቱ የተገደሉባቸው አሊያም በጦርነቱ ወቅት ከቤተ ዘመድ የተለያዩ ናቸው። ድካምና መደናገጥ ይታይባቸው እንደነበርና ለመጓጓዣ እንዲሆናቸው ያላቸውን ጥቂት ንብረት እንደሸጡ በአካባቢው ላሉ የኮሚሽኑና የተመድ የስደተኞች ወኪል ሠራተኞች ተናግረዋል ሲሉ የኮሚሽኑ ቃል አቀባይ ኦልጋ ሰራዶ ሙር ጀኔቫ ላይ ዛሬ ተናግረዋል። ፍልሰተኞቹ በኢትዮጵያ ሶማሌ ክልል በዶሎ በሚገኙ 13 መጠለያዎች እንደሰፈሩ ታውቋል። በአማካይ አንድ ሺህ የሚሆኑ ሰዎች ወደ ኢትዮጵያ በመሻገር ላይ መሆናቸውንና ፍልሰተኞቹን ለመርዳት የአቅርቦት ውስንነት መኖሩን ኮሚሽኑ አስታውቋል። ካለው ችግር አኳያም ትምህርት ቤቶችንና የመንግስት ህንፃዎችን ለመጠለያነት መጠቀም ተገድደዋል ተብሏል። ላስካኑድ ከተሰኘችው ከተማ እስካሁን 185 ሺህ የሚሆኑ ሰዎች መፈናቀላቸውንና አብዛኞቹ ወደ ሶማሌላንድ ሲሄዱ ሌሎቹ ደግሞ ወደ ፑንትላንድ እና ኢትዮጵያ ቅንተዋል። በደቡብ ሱዳን ባለፈው የፈረንጆች ዓመት ማብቂያ ላይ ሁከት በከፍተኛ ደረጃ ጨምሮ ነበር ሲል በአገሪቱ የሚገኘው የተመድ ተልዕኮ ሪፖርት ማድረጉን የተባበሩት መንግስታት ድርጅት ቃል አቀባይ ትናንት ኒውዮርክ ላይ አስታውቀዋል። ሁከቱ በአብዛኛው አፐር ናይል፣ ዋራፕ እና ጆንግሌ ግዛቶች ላይ ታይቶ እንደነበር ቃል አቀባዩ ገልጸዋል። በሁከት የተጎዱት ሰዎች ቁጥር በ87 በመቶ ጨምሮ እንደነበር በደቡብ ሱዳን የሚገኘው የትምህርት ተልእኮ በሩብ ዓመት ሪፖርቱ አመልክተዋል ብለዋል ቃል አቀባዩ ስቴፋን ዱጃሪክ። ጠለፋ በ464 በመቶ ከግጭት ጋር የተያያዘ ፆታዊ ጥቃት ደግሞ 360 በመቶ ጨምሮ እንደነበርም ታውቋል። በዓለም አቀፍ የሰብአዊ መብትና የሰብአዊ ሕግጋት መሰረት የደቡብ ሱዳን መንግሥት ለግጭቱ መፍትሄ ለመስጠትና ሲቪሎችን ከጥቃት ለመታደግ በአስቸኳይ እንዲንቀሳቀስ ተልእኮው ጥሪ አቅርቧል። ተልእኮ በተጨማሪም ሰላምን በተመለከተ ውይይት በማድረግና በመቶ የሚቆጠሩ ቅኝቶችን በማድረግ እንዲሁም በአንዳንድ ቦታዎች ጊዜያዊ ጣቢያዎችን በማቋቋም ላይ መሆኑን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዚህ ወር መጀመሪያ ላይ በምዕራብ ሊቢያ ተጠልፈው የታገቱ ስድስት ክርስቲያን ዜጎቿን ለማስለቀቅ እንዲጥሩ ግብፅ ለሊቢያ ባለሥልጣናት ጥሪ አድርጋለች ስድስቱም የተጠለፉት ወንዶች ሲሆኑ በዝምድናም የተሳሰሩ መሆናቸው ሲታወቅ ሥራ ፍለጋ ወደ ሊቢያ እንዳመሩ ጠበቃቸው አሚር ናሲፍ ተናግረዋል ሲል አሶሴትድ ፕሬስ ዘግቧል። ላለፉት 12 ዓመታት በእርስ በርስ ጦርነት ውስጥ የከረመችው ሊቢያ በመዲናዋ ትሪፖሊ ባሉ እና በምስራቅ የአገሪቱ ክፍል በሚገኙ ሁለት መንግስታት ሽኩቻ ስትታመስ፣ በስተ ምዕራብ ደግሞ ሚሊሻ ቡድኖች ሰዎችን በማገትና በህገወጥ ሰዎች ዝውውር ሀብት በማካበት ላይ ናቸው። ከታገቱት ሰዎች አንዱ በቅርቡ ወደ ቤተሰቦቹ በመደወል ለእያንዳንዳቸው 3100 ዶላር መልቀቂያ ተጠይቀናል ማለቱን ጠበቃው አስታውቋል። ግብፃውያኑ በምዕራብ ሊቢያ ዛዊያ ከተማ አቅራቢያ በሚገኝ የፍልሰተኞች ካምፕ እንደሚገኙ እና አጋቾቹ ቤዛው ካልተከፈለን እንገላቸዋለን የሚል ዛቻ እያሰሙ እንደሆነ ጠበቃው ጨምሮ ተናግረዋል። በምዕራብ ሊቢያ ፍልሰተኞች ከመሰቃየታቸውና ከመታገታቸው በተጨማሪ የሚሊሻ ቡድኖች ማስለቀቂያ ቤዛ ይጠይቁባቸዋል። የሰዎቹ ታግቶ መቆየት ባለፉት ጥቂት ቀናት ውስጥ በግብፅ ቁጣው እንዲጨምር አድርጓል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ የበለጠ እንዲጥርና መላ እንዲፈልግ ሙስጣፋ በክሪ የተባሉ የፓርላማ አባል በትዊተር ጠይቀዋል። ከሜዲትሬኒየን ባህር ላይ መቶ የሚሆኑ ፍልሰተኞችን መታደጉን አንድ የኢጣሊያን በጎ አድራጎት ድርጅት በለቀቀው ቪዲዮ አስታውቋል። ኢመርጀንሲ የተባለው የጣሊያን በጎ አድራጎት ድርጅት ትናንት ሐሙስ 110 የሚሆኑ ፍልሰተኞችን ከባሕር ላይ እንደታደገ አስታውቋል። የድርጅቱ የሕክምና ቡድን የጤና ትኩረት ለሚሹ ፍልሰተኞች ክብካቤ ማድረጉም ታውቋል። ፍልሰተኞቹ ከሰሜን አፍሪካ ወደ ጣሊያን ሊገቡ በመሞከር ላይ እንደነበሩ የበጎ አድራጎት ድርጅቱ አስታውቋል። በአሁኑ ወቅት ፍልሰተኞቹ የሕይወት አድን ተግባር በምታከናውን መርከብ ላይ ሆነው ወደ ጣሊያን በማቅናት ላይ ናቸው ተብሏል። የደቡብ አፍሪካ ባህር ኃይል ከቻይና እና ከሩሲያ ባህር ኃይል ጋር የአስር ቀናት ልምምድ ዛሬ እንደሚጀምር ይጠበቃል። የባህር ኃይሎቹ ልምምድ የሚደረገው ሩሲያ ዩክሬንን የወረረችበት አንደኛ ዓመት በተቃረበበትና ከአገር ውስጥም ሆነ ከውጭ ከፍተኛ ትችት እያስተናገደችበት ባለበት ወቅት ነው። ልምምዱን በማድረጓ ደቡብ አፍሪካ በዩክሬን ላይ የተፈጸመውን ወራራና ጦርነት እንደምትደግፍ ይቆጠራል የሚል ነቀፌታ ከያቅጣጫው በመሰማት ላይ ነው። የሩሲያ የጦር መርከብ በዚህ ሳምንት መጀመሪያ ላይ በኬፕታውን መልህቁን ሲጥል መርከቡ ወደ ደርባን ጉዞውን ለመቀጠል ነዳጅ ሊሞላ እንደቆመ አንድ የሩሲያ ዲፕሎማት መናገራቸውን ኤኤፍፒ ዘግቧል። በኬፕ ታውን ደቡብ አፍሪካ የሚገኙ ዩክሬናውያን መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ከትናንት መስቲያ ተቃውሟቸውን አሰምተዋል። ሞሲ ብለው የሰየሙት የባህር ላይ ልምምድ ስዋና በተሰኘው የአካባቢው ቋንቋ ጭስ እንደማለት ነው። ደርባንና ሪቻርድስ ቤ በተሰኙ የወደብ ከተሞች ከዛሬ ጀምሮ ለሚቀጥሉት አስር ቀናት እንደሚደረግ ይጠበቃል። የአሁኑ ልምምድ ከታቀዱት ተከታታይ የባህር ላይ ልምምዶች ሁለተኛው መሆኑ ታውቋል። ከ350 በላይ የሚሆኑ የደቡብ አፍሪካ ወታደሮች በልምምዱ ላይ በመሳተፍ ከሩሲያና ቻይና ጋር ክህሎትና እውቀትን እንደሚለዋወጡ የአገሪቱ ሰራዊት ባለፈው ወር አስታውቋል። ደቡብ አፍሪካ ገለልተኛ መሆንን በመምረጥ ሩሲያ በዩክሬን ላይ የፈጸመችውን ወረራ ከማውገዝ ተቆጥባለች። ጦርነቱ በንግግር እንዲፈታም ጠይቃለች። ሎኪድ ማርቲን እና ሬቲዮን የተሰኙ የአሜሪካ ወታደራዊ ተቋራጮች ለታይዋን መሳሪያዎችን በማቅረባቸው ቻይና የንግድና የማዕለናዋይ ማዕቀብ እንደጣለችባቸው ትናንት አስታውቃለች። እርምጃው ቻይና እንደ ግዛቷ የምትቆጥራትን ታይዋን ለመነጠል የምታደርገውን ጥረት መቀጠሏን የሚያሳይ ነው ተብሏል። የአገሪቱ የንግድ ሚኒስቴር ትናንት እንዳስታወቀው ኩባንያዎቹ ወደ ቻይና ምርትን ከማስገባት እንዲሁም አዲስ መዋለነዋይ ከመጀመር ታግደዋል ብለዋል። ማዕቀቡ በሎኪድ ማርቲን እና ሬትዮን ላይ ምን ተጽዕኖ እንደሚያስከትል ግልጽ አይደለም ሲል የአሶሼትድ ፕሬስ ዘገባ አመልክቷል። ዩናይትድ ስቴትስ ወታደራዊ ቴክኖሎጂዎች ለቻይና እንዳይሸጡ ያገደች ቢሆንም አንዳንድ የአሜሪካዊ ወታደራዊ ተቋራጮች ግን በሌሎች መዋለነዋይ ዘርፎች በቻይና ይሳተፋሉ። ቻይናና 22 ሚሊዮን ህዝብ ያላት ታይዋን እንደ አውሮፓውያን አቆጣጠር 1949 ላይ ከተደረገ የእርስ በርስ ጦርነት በኋላ ተለያይተዋል። የቻይናው ኮሚኒስት ፓርቲ ግን አስፈላጊ ከሆነ በጉልበትም ቢሆን መልሶ የማዋሃድ ግዴታ እንዳለባት ይናገራል። ዩናይትድ ስቴትስ ኦፊሴላዊ የሆነ ግንኙነት ከታይዋን ጋር ባይኖራትም ሰፋ ያለ የንግድና የመደበኛ ግንኙነቶች ግን አሏት። ዋሽንግተን ታይዋንን እንድትከላከል የፌዴራል ህግ ያስገድዳል። አድማጮች ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችን ቆዩ። መልካም ምሽት። እንግዱን ለዓለም ዜና እጅግ አድርገን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ የካቲት 10 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችን እንድትቆዩ በድጋሚ እንጋብዛለን። አሁን ወደ አብይ ዘገባ እንለፍ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ ታጥቀው የሚንቀሳቀሱ ኦነግ ሸኔ ያሏቸው ታጣቂዎች በንግግር ወደ እርቅ እንዲመጡ ጥሪ አቅርበዋል። የታጣቂዎቹ ቃል አቀባይ ጥሪውን በበጎ እንደሚመለከቱት ተናግረዋል። ጸሐይ ዳምጠው ተጨማሪ አላት። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ዛሬ ለጨፌ ኦሮሚያ የስድስት ወር የስራ አፈጻጸም ሪፖርት ባቀረቡበት ወቅት በኦሮሚያ ታጥቀው የሚንቀሳቀሱ ታጣቂዎች በእርቅ እንድመለሱ ጥሪ አቅርበዋል። ከበጀማ ጨፌ ከነፉን ድረት ቃሙሌ ሂደተኒ ናኖ ኬኝ በዚህ በተከበረው ጨፌ ፊት ለክልላችን ታጥቀው የሚንቀሳቀሱ ኦነግ ሸኔ በእርቅ እንዲገቡ በትልቅ አክብሮት በህዝባችን ስም መጠየቅ እፈልጋለሁ። የምክር ቤቱ አባላትም እየተስተዋለ ያለውን የሰላም ችግር በተመለከተ ጥያቄ አቅርበዋል። በጸጥታው ችግር የተፈናቀሉ ዜጎችን መልሶ ማቋቋም ላይ እንዲሁም በጸጥታው ችግር የተጎዱ የጤና ተቋማት፣ ትምህርት ቤቶች መልሶ መገንባት ወደ ነበረበት ለመመለስ ልዩ ትኩረት መሰጠት ይኖርበታል ያለ ለዚህ ጨፌም ሆነ የኦሮሚያ ክልል መንግስት ቆም ብሎ ማየት አለበት ከውጭ የምንዋጋውን በአንድነት እየመከትን የውስጥ ችግሮቻችንን ደግሞ በልዩ ትኩረት መፍታት አለብን እና ከኦነግ ሸኔ ጋር ያለውን ችግር ቆም ብለን ማየት ይኖርብናል የኦሮሚያ መንግስትና ጨፌው ያቀረበውን ጥሪ ተቀብለው እንዲመጡ የሚል ሀሳብ ማንሳት እፈልጋለሁ ከዚህ ቀደም በወለጋና ጉጂ አካባቢ የሚነሳው አሁን ወደ መሀል አካባቢ እየመጣ ነው። በዞናችን ራሱ የተለያዩ ምርታማ ወረዳዎች ለዚህ ችግር እየተጋለጡ ነው። እናም ትኩረት ይሻል። የጸጥታው ችግር ባለበት አካባቢዎች የተለያዩ ጤና ተቋማትና ትምህርት ቤቶች ላይ የደረሱ ጉዳቶችን በተመለከተ ከምክር ቤቱ አባላት ለተነሳው ጥያቄ በኦሮሚያ ክልል በምክትል ፕሬዝዳንት ማዕረግ የማህበራዊ ክላስተር አስተባባሪ አቶ አብዱል ሀኪም ሙሉ መልስ ሰጥተዋል። ሙለቻ ቱሬ ረት ከራቶኮን ከንበደ በተለይ የጸጥታ ችግር ሲታይበት የነበሩ አካባቢዎች ውስጥ የተጎዱ የጤና ተቋማት በከፊልና ሙሉ በሙሉ የወደሙትን እንዲጠገኑ ወደ አገልግሎት እንዲመለሱ ለማድረግ እየተሰራ ነው። ይህ ስራ በመንግስት በጀት በልዩ ትኩረት ህብረተሰቡን በማሳተፍ መልስ እያገኘ ይሰራል። እንዲሁም በልዩ ሁኔታ በልዩ እቅድ ተይዞለትም የሚሰራ ይሆናል። የኢትዮጵያ መንግስት ሸኔ ብሎ የሚጠራው ራሱን የኦሮሞ ነጻነት ሰራዊት ስል የሚጠራው ቡድን በኦሮሚያ ክልል በሰላማዊ ሰዎች ላይ ጥቃት በማድረስ ብዙ ሰዎችን በመግደል ሲወነጀል መቆየቱ ይታወሳል። በተጨማሪም የሀገር ውስጥና በዓለም አቀፍ ሰብአዊ መብቶች ድርጅቶች ታጣቂዎቹ በተለይም የአማራ ተወላጆች ላይ ግድያ መፈጸማቸውን ገልጸው ሪፖርት ሲያወጡ መቆየታቸው ይታወሳል። የኢትዮጵያ መንግስት ኦነግ ሸኔ ብሎ የሚጠራው የኦሮሞ ነጻነት ሰራዊት ስል ራሱን የሚጠራው ታ ጣቂ ቡድን በክልሉ ፕሬዚዳንት የቀረበውን የሰላም ጥሪ በተመለከተ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ የሰላም ጥሪውን በበጎ እንደሚመለከቱ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ነበር የተከታተላችሁት። የትንታኔው መጽሄት ይቀጥላል። በወልቂጤ ከተማ ለውሃ አቅርቦት ጥያቄ አዲስ አደባባይ በወጡ ነዋሪዎች ላይ ያልተመጣጠነ ጥቃት በማድረስ ህይወት እንዲጠፋና የአካል ጉዳት እንዲደርስ ያደረጉ የመንግስት የጸጥታ ኃይሎች ተጠያቂ እንዲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኮሚሽኑ በጥቃቱ ሶስት ሰዎች መገደላቸውንና ሰላሳ ሰዎች መቁሰላቸውን አስታውቋል። ዮናታን ዘብዲዎስ ዝርዝር አለው። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ የቧንቧ ውሃ አቅርቦት እጥረት ያጋጠማቸው የከተማው ነዋሪዎች መፍትሄ እንዲሰጣቸው ለመንግስት ጥያቄ ለማቅረብ የካቲት 8 ቀን 2015 ዓ ም አደባባይ በወጡበት ወቅት ፖሊስ በወሰደው ያልተመጣጠነ እርምጃ ጉዳት መድረሱን ዛሬ የወጣው የኮሚሽኑ ሪፖርት ያስረዳል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ክልል ዲሬክተር አቶ ኢማድ አብዱልፈታህ በጥቃቱም የሰው ህይወት ማለፉና አካል መጉደሉን ለአሜሪካ ድምፅ ተናግሯል። ሰልፎቹ ሰዎችን ለመበተን ፖሊስ ባደረገው ጥረት፣ በሌላ መልኩ ደግሞ ሰልፈኞቹ ባደረጉት አንዳንድ እንቅስቃሴ መሀል በተወሰደው እርምጃ የህይወታቸው ያለፈ ሰዎች አሉ። የአካል ጉዳት የደረሰባቸው ሰዎች አሉ። እንግዲህ ዜጎች እንደ ዜጋ ድጋፊም ይሁን የተቃውሞ ሰልፍ በመውጣት ሀሳባቸውን በሰላም መንገድ መግለጽ መብት አላቸው። እንደዚህ አይነት ሰልፎች ችግሩ እንኳን ቢኖርባቸው ሰልፎቹን ለመቆጣጠር መውሰድ ያለባቸው ያላቸው እርምጃዎች በተቻለ መጠን ከችግሩ ጋር የሚመጣጠኑ መሆን አለባቸው። እኛ ባደረግነው ማጣራት የተወሰደው እርምጃ ከነበረው ሁኔታ አንጻር ተመጣጣኝ ያለነ የሚል የአሜሪካ ድምፅ ትላንት ያነጋገራቸው ነዋሪዎች ህይወታቸው ያለፉ ሰዎች ቁጥራቸው አራት መሆኑን ገልጾ ነበር። በሌላ በኩል የክልሉ ፖሊስ ኮሚሽነር አለማየሁ ማሞ የቆሰሉ ሰዎች ስምንት መሆናቸውን ገልጸው የነበረ ሲሆን የሰማኮም የአይን ምስክሮችን ተጎጂዎችን የተጎጂ ቤተሰቦችና የጤና ባለሙያዎችን በማነጋገር አሰባሰብኩት ባለው መረጃ ሶስት ሰዎች ጭንቅላታቸውና ድረታቸው ላይ በጥይት ተመትቶ መገደላቸውን ቢያንስ በሰላሳ ሰዎች ላይም የተለያየ መጠን ያለው የአካል ጉዳት መድረሱን ገልጿል። እንግዲህ የተባለው እስከ ትላንትና ማታ ድረስ እኛ ባደረግነው ማጣራት አራት ሰው ሴት ባለበት ግን እርግጠኝነተኛ ያጣራ ነው አራት ሰው ሳይሆን ሶስት ሰው መሆኑን ነው ግን ብዙ የቆሰሉ ሰዎች ስለነበሩ የማች ቁጥር የመጨመሩ ዕድል ሊኖር ይችላል። በሌላ በኩል የወልቅጠኝ ዩኒቨርሲቲ ስፔሻላይዝድ ሪፍራል ሆስፒታል ሜዲካል ዲሬክተር ዶክተር ረቢላሊ ጉዳት ደርሶባቸው እነርሱ ሆስፒታል ብቻ የመጡት ተጎጂዎች ቁጥር 16 እንደነበር ለአሜሪካ ድምፅ መናገራቸው ይታወሳል። ፖሊስ ኮሚሽነሩ አቶ አለማየሁ እርምጃው የተወሰደው በውሃ ጥያቄ በማሳበብ አገር አቋራጭ መንገድ መዝጋት፣ ጎማ ማቃጠልና በመሰል ህገወጥ ድርጊቶች በመሳተፋቸውና ይህንን ለማስቆም በሚደረግ ሂደት ውስጥ ነው ማለታቸው ይታወሳል። እስማኮ በበኩሉ የተወሰደው እርምጃ ተመጣጣኝ አለመሆኑን በዛሬ ሪፖርቱ አስታውቋል። ሰልፈኞቹ ሙሉ በሙሉ ሰላማዊ ነበሩ ማለት አይቻልም። ያም ቢሆን ግን ሰልፈኛው ቁቶ ሰልፎ ከተጠራበት አላማ አንፃር በሌላ ባነሰ ያነሰ ጉዳት ሊያስከትሉ በሚችሉ ሁኔታዎች ሰልፉን መቆጣጠር ይቻል ነበር፣ የሰው ህይወት ሳይጠፋ ማለት ያ ነው መሆን የነበረበት፣ እንጂ ሰልፈኞቹ ሙሉ በሙሉ ምንም ችግር አልነበረም ሰላማዊ ነበር ማለት አይቻልም። ድንጋይ መወራወሮች ነበሩ። የንብረቶች ላይ የደረሱ ጉዳቶች ነበሩ፣ እሱም አይካድ ነው። ሆኖም ግን ያም ቢሆን ፖሊስ ሰልፍን ሲበትን በምን መልኩ መበተን እንዳለበት የተቀመጡ አሰራሮች አሉ። ከዛ አንጻር የታዩ ክፍተቶች አሉ። ትናንት ያነጋገርናቸው አንድ የከተማው ነዋሪ ሰልፉ ከውሃ ችግር ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበር ተናግሯል። ሰላማዊ ሰዎችም የተገደሉትና ጥቃት የደረሰባቸው ከክልሉ ልዩ ኃይል በተተኮሰ የጥይት መሆኑን ገልጿል። የክልሉ መንግስት በአስቸኳይ አጣርቶ አጥፊዎችን ተጠያቂ ሊያደርግና ለተጎዱ ሰዎችም ተገቢውን ካሳ ሊያሰጥ እንደሚገባ ኮሚሽኑ ማሳሰቡን አቶ ኢማድ ተናግሯል። እዛ ላይ እንዳስቀመጥ ነው አንደኛ ይህን እንግዲህ የፈጸሙ ሰዎች ምርመራ እንዲደረግባቸውና ተጠያቂነት እንዲረጋገጥ ነው። በተጨማሪም ጉዳት የደረሰባቸውና ህይወታቸው ያለፈ ሰዎችን በሚመለከት መንግስት ለቤተሰቦቻቸው ካሳ እንዲከፍል ነው። ዛሬ በወጣው የኮሚሽኑ ሪፖርት ላይ አስተያየታቸው የሰፈረው ኮሚሽነር ዳንኤል በቀለ የተወሰደው የኃይል እርምጃ ከነገሩ ሁኔታ አንጻር ሲታይ ተመጣጣኝ አለመሆኑን ጠቅሰው አንገብጋቢ በሆነ የውሃ አቅርቦት ጥያቄ ሰልፍ ወጥተው ድንጋይ በወረወሩና መንገድ በዘጉ ሰዎች ላይ ሕይወት የሚያጠፋ መሳሪያ ተጠቅሞና ጥይት ተተኩሶ ነዋሪዎች መገደላቸው ፈጽሞ ተቀባይነት የሌለው እርምጃ ነው ብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። በተከታዩ ዘገባ ደግሞ ወደ ትግራይ እናልፋለን። ከትግራይ ክልል ሊቃነ ጳጳሳት የቅዱስ ሲኖዶሱን ጥሪ እንደማይቀበሉት አስታወቁ። በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳት ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስ የተላከላቸውን ተቋርጦ የነበረውን ግንኙነት የማስቀጠል ጥሪ እንደማይቀበሉት ዛሬ በሰጡት መግለጫ አስታወቁ። በክልሉ የሰሜን ምዕራብ ትግራይ ሽረ እንዳ ስላሴ፣ የምስራቃዊ ትግራይ አዲግራት፣ የማዕከላዊ ዞን አክሱም ና የመቀለ አህጉረ ስብከት ሊቃነ ጳጳሳት በመግለጫቸው እንዳስታወቁት በቅዱስ ሲኖዶሱ የተላከው የጥሪ ደብዳቤ በክልሉ ከአንድ ዓመት በፊት ተመስርቷል ያሉትን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነትን ያገለለ ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ፀሐፊ ብጹሕ አቡነ ጴጥሮስ ይህን ምላሽ የያዘ ደብዳቤ እስካሁን ለመንበረ ፓትርያርኩ እንዳልደረሰ ገልጸው ሲደርስ በቅዱስ ሲኖዶሱ ወይም በቅዱስ ፓትርያርኩ ምላሽ እንደሚሰጥበት ተናግረዋል። ሙልጌታ ጽባ ተጨማሪ አለው። የካቲት አንድ 2015 ዓ.ም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ትግራይ ክልል ለሚገኙ ሀገረ ስብከት ሊቃነ ጳጳሳት የተጻፈውን በጦርነት ምክንያት የተቋረጠው ግንኙነት ለማስቀጠል ጥያቄ በተመለከተ ትላንት ውይይት ማድረጋቸው በትግራይ ክልል የሚገኙ አራት አህጉረ ስብከት ሊቃነ ጳጳሳት ዛሬ በሰጡት መግለጫ አስታውቀዋል። የሽረ እንዳስላሴ የትግራይ ሰሜናዊ ምዕራብ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ፣ የአክሱም ማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መቃሪዎስ፣ የአዲግራት ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ እና የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ በመቀለ ከተማ በዛሬ ዕለት በሰጡት መግለጫ ትግራይ ክልል ውስጥ በሕዝብ ላይ እልቂት ሲደርስ ሲኖዶሱ ከማውገዝ ይልቅ ድጋፉን አሳይተዋል ብለዋል። ስድስት ገጾች ባሉት ለቅዱስ ሲኖዶስ በተጻፈ ደብዳቤ ላይ ዝርዝር ሁኔታዎች የጠቀሱ ሲሆን በአጠቃላይ በሰሜን ኢትዮጵያ ጦርነት ወቅት በክልሉ በተለያዩ አካባቢዎች የጅምላ ግድያዎች፣ የሴቶች መደፈር፣ የቤትተ እምነት መውደም ሲከሰት ሲኖዶሱ እንዲያወግዝ በተደጋጋሚ ጥሪ ማቅረባቸውን በዛሬው መግለጫቸው ቦታና ቀናት እየጠቀሱ በዝርዝር አስታውሰዋል። ሆኖም ምላሽ ባለማግኘታቸው አንደኛ ተበታትነው እንዳይቀሩ፣ በሌላ በኩል ደግሞ ከሞት የተረፈውን የትግራይ ሕዝብ ሰብስበው ማጽናናት እንዲችሉ ከቅዱስ ሲኖዶስ ጋር የነበራቸው ግንኙነት አቋርጠው መንበረ ሰላማ ከሳቴ ብርሃን መመሰረታቸው ዛሬ በድጋሜ ተናግረዋል። በዚህም በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ምዕመናን ደስተኛ መሆኑን ዘርዝረዋል። አሁን ከቅዱስ ሲኖዶስ የደረሳቸው ደብዳቤም በትግራይ ክልል በዚህ ሁኔታ የተመሰረተውን መንበረ ሰላማ ከሳቴ ብርሃን ጠቅላይ ቤተ ክህነት ያገለለ እንደሆነና በተናጠል ለአምስት ሊቃነ ጳጳሳት የተጻፈ መሆኑን በማስታወስ ይህ አካሄድ እንደማይቀበሉት ገልጸዋል። የአድግራት ምስራቃዊ ዞን ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ መርሃ ክርስቶስ እተጻሕፈ ደብዳቤ ክንደይ መስዋእቲ ዝመሰረትናዮ የተጻፈው ደብዳቤ በስንት መስዋዕት የተመሰረተውን የትግራይ ሕዝብ ተስፋና አለኝታ የሆነውን መንበረ ሰላማ የሚያፈርስ የሚበትን፣ የትግራይ ሕዝብ ስነ ልቦና የሚነካ ስለሆነ ነው መልስ እየሰጠን ያለነው ነው ያሉት። የሽረንዳ ስላሴ ሰሜን ምዕራብ ሀገር ስብከት ሊቀ ጳጳስ ብፁ አቡነ ጴጥሮስ በበኩላቸው መንበረ ሰላማ ወደፊት ተጠናክሮ እንደሚቀጥል ገልጸዋል። ጳጳሳቱ ዛሬ ባወጡት መግለጫ ማጠቃለያ ላይ ጉዳዩ የሁሉም ምዕመን እንጂ የጳጳሳቱ ጉዳይ ባለመሆኑ በትግራይ ክልል የሚገኙ ሊቃነ ጳጳሳት ብቻ ለማወያየት ዳግም ለመቀጠል የማይችሉ መሆናቸው ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁ አቡነ ጴጥሮስ በጉዳዩ ላይ ምላሽ እንዲሰጡን ጠይቀናቸው ደብዳቤው እስካሁን ወ ወደ ቅዱስ ሲኖዶስ እንዳልደረሰ ገልጸው ሲደርስ ደግሞ በቅዱስ ሲኖዶሱ ወይም በቅዱስ ፓትርያርኩ በኩል ምላሽ እንደሚሰጥበት ተናግረዋል። ምላሻቸውን ይዘን በቀጣይ እንመለሳለን። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። በተከታይ ደግሞ በአዲስ አበባ እየተካሄደው ወደሚገኘው የአፍሪካ ህብረት ጉባኤ እናልፋለን። ደህንነትን ማጠናቀርና የምግብ ቀውስ፣ በአዲስ አበባ የሚካሄደው የአፍሪካ ህብረት ዓመታዊ ስብሰባ በሳምንቱ መጨረሻ የሚገናኙት ርዕሳነ መንግስታት ዋና መነጋገር አጀንዳቸው ሊሆን እንደሚችል ይጠበቃል። አጠቃላይ ስብሰባውን ይዘት የሚቃኘው የሮይተርስ ዘገባ ተከታዩ ነው። ራብ አፍሪካ፣ የሳህል ቀጠና እስከ ምስራቃዊው የአፍሪካ ቀንድ የተዛመተው የትጥቅ ትግል እንዲሁም ድርቅና የጎርፍ አደጋዎች የደረሱ ተጽዕኖ በርካታ አፍሪካውያንን ከቤት ንብረታቸው ያፈናቀለ ሲሆን ባለፈው ዓመት ብቻ ከሰሐራ በስተደቡብ ከሚገኙ ህዝቦች የተፈናቀለው ሰው ቁጥር ከ15 ከመቶ በላይ መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። የመንግስታቱ ድርጅት ባስቀመጠው ግምት መሠረት እንደ አውሮፓውያን አቆጣጠር 44 ሚሊየን ሰዎች የተፈናቀሉ ሲሆን ይህም በ2021 ከነበረው ቁጥር በ38.3 ሚሊየን ጭማሪ አሳይቷል። የአፍሪካ ህብረት የሰላምና የጸጥታ ኮሚሽነር ባኮሌ አዲኦዬ ለደህንነት ሥራዎች አዲስ የገንዘብ ድጋፍ ለማሰባሰብ የቀረበው ሀሳብ ድጋፍ እንዲያገኝ ጥረት እንደሚያደርጉ ሁለት ማንነታቸውን እንዳይጠቀስ የጠየቁ ዲፕሎማቶችን ጠቅሶ ሮይተርስ ዘግቧል። በዓለም አቀፉ የቀውስ አጥኚ ቡድን የአፍሪካ ህብረት ባለሙያ የሆኑት ሊዝሎቮድራን እንደሚያስረዱት ምንም እንኳን ተቋሙ ጣልቃ የመግባት ስልጣን ቢሰጠውም፣ በአፍሪካ ህብረትና በቀጠናው አካላት መካከል ትብብር ያስፈልጋል። አልቃ ገብነት ሳይሆን ግን ደግሞ ለግጭትና ያለ የሚያስከትለው መከራ ግድ የለሽ አለመሆን። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2002 ዓ.ም የተፈጠረበት ዋና መርህም ይሄ ነበር። ሌላው የስብሰባው ዋና የመወያያ ርዕሰ ጉዳይ ይሆናል ተብሎ የሚጠበቀው በተለያዩ አካባቢዎች በጥጥቅ ትግልና በከፋ የአየር ሁኔታ እየተባባሰ የሚሄደውና የሳይንስ ባለሙያዎች የአየር ንብረት ለውጥ መሆኑን የሚገልጹት የረሃብ ሁኔታ ነው። ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ ሶማሊያ በረሃብ አፋፍ ላይ ስትሆን በመቶ ሺዎች የሚቆጠሩ ሰዎች በአስከፊ የምግብ እጥረት እየተሰቃዩ ነው። በጉባኤው ላይ ከሃምሳ አምስቱ የአፍሪካ ህብረት አባል ሀገራት በተጨማሪ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የአውሮፓ ህብረት ፕሬዚዳንት ቻርልስ ሚሼል ይገኛሉ። ሊዝ ሎቮድራን እንደሚሉት በአፍሪካ የሚገኙ ቀጠናዊ ተቋማት ከአፍሪካ ህብረት ጋር ተቀናጅተው ጥንካሬያቸውን ማሳየት ይኖርባቸዋል። ቀጠናዊ ተቋማት ከአፍሪካ ህብረት የተሻለ ሁኔታ ላይ ናቸው ሊሆን ይችላል። ነገር ግን የአፍሪካ ህብረት እንደ የደቡብ አፍሪካ ልማት ማህበር ሳዴክ፣ የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ እንዲሁም ደግሞ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ወይም ኢኮዋስ ከመሳሰሉት ተቋማት ጋር የተሻለ ቅንጅትና በንጽጽርም የተሻለ ጥቅም ሊኖሩ ይገባል። እንደ ዓለም አቀፍ የግጭት አጥኚ ቡድን በሪፖርታችን ላይ የምናሰምርበት ጉዳይም የተሻለ ትብብር ሊኖር እንደሚገባ ነው። የጉባኤው ማጠቃለያ ረቂቅ ምክር ሀሳብ እንደሚያሳየው የአፍሪካ መሪዎችም በተባበሩት መንግስታት ድርጅት የጸጥታ ምክር ቤት እና ያደገ ኢኮኖሚ ያላቸው ሀገራት በሚገኙበት ቡድን ሀያ ቋሚ መቀመጫ ለማግኘት ይሟገታሉ። በተጨማሪም እንደ አውሮፓውያን አቆጣጠር በ2021 በይፋ የንግድ ልውውጥ እየተደረገበት የሚገኘው የአፍሪካን አዲስ የነፃ ንግድ ቀጠና ለማፋጠን የተለያዩ አሰራሮችንም ተግባራዊ ያደርጋሉ ሎቮድራን ይህ ቅድሚያ ሊሰጠው የሚገባ ተግባር ነው ይላሉ። አህጉራዊ ነጻ የንግድ ቀጠና ተግበራን ማፋጠን የአፍሪካ ህብረት የ2023 ዓ ም መሪ ቃል መሆን አለበት። ምክንያቱም አፍሪካ ይህንን በትክክል ከተገበረችው ጨዋታውን የሚቀይር ሁኔታ ነው። ነገር ግን አሁንም ይህንን የንግድ ልውውጥ ለመጀመር ትልቅ ርቀት ላይ ነን። ሎቮድራን ግን አፍሪካ አሁንም በተለያዩ የድንበር ውዝግቦችና በአፍሪካ ህብረት አባል ሀገራት መካከል ባለው ውስን የሰዎች የመንቀሳቀስ ነፃነት ምክንያት አፍሪካ የንግድ ልውውጡን ለመጀመር ዝግጁ አይደለችም ብለው ያምናሉ። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ ስርጭት ነው የተከታተላችሁት ያላችሁት። በተከታይ ደግሞ ወደ ዩክሬን ስናቀና፣ ሩሲያ ዩክሬን ላይ ወረራ ከከፈተች በኋላ በመጀመሪያዎቹ ወራቶች ውስጥ በሚሊዮኖች የሚቆጠሩ ዩክሬናውያን ወደ ፖላንድ ተሰደዋል። ወረራው ከተጀመረ አንድ ዓመት የተቆጠረ ሲሆን በመጀመሪያዎቹ ወራት የድንበሩ ላይ ይታይ የነበረው ትርምስ በርዷል። በርካታ ዩክሬናውያን ስደተኞችም ድንበር ተሻግረው ወደ ሀገራቸው ይመላለሳሉ። ሆኖም የአሜሪካ ድምፁ ሄንሪ ሪጅዌል ፕሪዝሜሹል ከተባለች የፖላንድ የድንበር ከተማ ባጠናቀረው ሪፖርት እንዳለው ምስራቅ ዩክሬን ውስጥ ጦርነቱ እየተባባሰ በመሆኑ ፖላንድ ስደተኞች በብዛት ወደ ሀገሯ ይጎርፋሉ ብላ በመጠባበቅ ላይ ነች። ቆንጅታ ታቀርበዋለች። ኦልጋ ሹት ወደ ዩክሬን እየተመለሰች ነው። የምትሰራው ፖላንድ ውስጥ ሲሆን ወላጆቿ እድሜያቸው የገፋ በመሆናቸው አገር ጥለው ወደ ፖላንድ ለመሰደድ አልቻሉም። በመሆኑም ቤተሰቧን ልትረዳ ትመላለሳለች። አንድ አመት ሙሉ የተካሄደው ጦርነት ከባድ የሥነ ልቦና ጉዳት ቤተሰቧ ላይ እንዳሳደረ ኦልጋ ትናገራለች። ሁሉ ነገር ወደፊት እየተራመደ ባለበት በ21ኛው ምዕት ዓመት እዚህ እንዲህ አይነት መከራ እናያለን። በንዕድሜ ያሉ ሰዎች ለወደፊት ሕይወታቸው እቅዳቸውን አዘጋጅተው ነበር። ምን ያደርጋል፣ ያ ሁሉ እቅድ ድምጥ ማጡ ጠፋ። ዩክሬናውያኑ ስደተኞች ፕሪሜዚሹል የምትባለው ከተማ ውስጥ በብዛት ሰፍረዋል። ሻርለት ፋራር ስደተኞቹን ከዩናይትድ ስቴትስ ወደ ፖላንድ ሄዳ በበጎ ፈቃደኝነት በመርዳት ላይ ስትሆን በቅርብ ቀናት በድንበሩ በኩል የሚገቡት አዲስ ስደተኞች ቁጥር እየጨመረ መሆኑን አስተውያለሁ ብላለች። እንግዲህ ሰዎቹ እየመጣ ያለውን ነገር ፈርተዋል ወይም ደግሞ አንድ ዓመት ሙሉ ከባድ ኑሮ አሳልፏል። አሁንም እንደገና ክረምቱን በኤሌክትሪክ ኃይል በቤት ማሞቂያና በንጹህ ውሃ እጦት እየተሰቃዩ ነው። በዚያ ተንገፍግፈው እየተሰደዱም ሊሆን ይችላል። ባለፈው ዓመት ጦርነቱ በተቀሰቀሰበት ጊዜ በመጀመሪያዎቹ ሳምንታት ውስጥ በየቀኑ በብዙ አስር ሺዎች የሚቆጠሩ ዩክሬናውያን በባቡር እየታጨቁ ድንበር ተሻግረው ወደ ፖላንዷ ፕሪሜዚሹል ከተማ ሲጎርፉ ነበር። ብዙዎቹ ያለ በቂ ምግብ፣ ውሃም ሆነ መጠለያ በየቦታው ተንገላተው ነው የደረሱት። ታዲያ በዚያ ወቅት በየባቡር ጣቢያ ይታይ የነበረው ፍርሃትና ትርምስ አሁን ቀዝቀዝ ቢልም ከአንድ ዓመት በኋላም ቢሆን ስደተኞቹ ስላሳለፉት ስቃይ፣ ስለሞቱባቸው የቤተሰባቸው አባላት፣ የንብረት ውድመትና የቤተሰብ መነጣጠል የሚናገሩት አሁንም ድረስ የሚሰቀጥጥ ነገር ነው። አሁን የዩክሬን ስደተኞች በድንበር ከተማዋ ፕሬሜዚሹል በኩል ወደ ዩክሬን ሲመላለሱ ይታያል። አና ፌደሮቫ እና ሁለት ልጆቻቸው ዩክሬን ዛፖሮዥዥያ ወደሚገኘው መኖሪያ ቤታቸው እየተመለሱ ነው። የአና ባለቤት አንድሬ በሾፌርነት እየሰሩ ፖላንድ ነው የሚቀመጡት። ቤተሰቡ አንድ ሳምንት ያህል አብሮ ካሳለፈ በኋላ እናትና ልጆች ወደ ዩክሬን እየተመለሱ ናቸው። እንደገና የሚገናኙት ከአንድ ወር በኋላ ነው። ጦርነቱ ወደ እኛ አካባቢ እየተቃረበ ነው። ቢሆንም ወደ ቤት መሄድ ይሻለኛል። ልጆቹ በፊት በጣም ይፈሩና ይጨነቁ ነበር። አሁን ግን ሁሉም ሰው ለመደው መሰለኝ። መንገድ ላይ እየሄድክ ፍንዳታ ብትሰማ እንኳን እንደ በፊቷ አትረበሽም። ታይሲያና ሴት ልጇ ጁሊያ ደግሞ ከዩክሬን ዋና ከተማ ከኪቭ ቀያቸው ነው ወደ ፖላንድ የተሰደዱት። ዓመቱም ሙሉ እየተመላለሱ አሳልፈዋል። አሁን በጦርነት ውስጥ መኖርን ለምደነዋል ይላሉ። አሁን ከበፊቱ ጠንከር ብያለሁ። አሁን አልፈራም። አንድ ቀን መቆሙ እንደማይቀር ተስፋ እናደርጋለን። መቼ፣ እንዴት፣ እሱ አይታወቅም። አሁን አንዱም ነገር እየሰራ አይመስልም። እኛ ግን ያው መኖራችንን፣ ሥራ መሥራታችንን፣ መንቀሳቀሳችንን እንቀጥላለን። መቼም እንዲሆኑ አይቀርም። የተሻለ ቀን ይመጣል ብለን ተስፋ ማድረጋችንም አይቀርም። ፊት ለፊት ባፈጠጠው መከራ ውስጥ የተሰነቀ ተስፋ መሆኑ ነው። ወረራው በተጀመረ ጊዜ የነበረው ዩክሬን አለቀላት ሩሲያ እጅ መውደቋ ነው የሚለው ፍራቻ ዛሬ እምቢ አንበገርም በሚለው የዩክሬናውያን ብርቱ ቁርጠኝነት ተተክቷል። እያዳመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ኢትዮጵያ እንመለስና የስንዴ ገበያን እንመለከታለን። ኢትዮጵያ ለውጭ ገበያ ስንዴ እንደምታቀርብ በገለጸችበት በአሁኑ ወቅት የሀገር ውስጥ የስንዴ ገበያ ለችግር መዳረጉን ተጠቃሚዎች ይገልጻሉ። ሀገሪቱ ፍጆታዋን ሸፍና 32 ሚሊዮን ኩንታል ያክል ስንዴ ለውጭ ገበያ ለማቅረብ አቅም እንዳላት መንግስት ከጥቂት ቀናት በፊት መግለጹ ይታወሳል። ይሁን እንጂ አንዳንድ የዱቄት ፋብሪካዎች በግብአት እጥረት ምክንያት ስራ ማቆማቸውን የዱቄት አምራቾች ማህበር ለአሜሪካ ድምጽ አስታውቋል። ከስንዴ ኤክስፖርት ጋር በተያያዘ አስተያየታቸውን የሰጡን የምጣኔ ሀብት ባለሙያዎች በበኩላቸው እጥረት እያለን ቢሆን ምርቶችን ወደ ውጭ ለገበያ ማቅረብ ከውጭ ምንዛሪ ፍላጎት እና ከፖለቲካ ግብ ጋር በተያያዘ መልኩ የተለመደ መሆኑን ገልጸዋል። ሆኖም ዋናው ጉዳይ በዚህ ሁኔታ የሚገኘው የውጭ ምንዛሬ ለምን አገልግሎት ይውላል የሚለው እንደሆነም ተናግሯል። ኬኔዲ አባተ ጉዳዩን ተከታትሎታል። ጠቅላይ ሚኒስትር አብይ አህመድ የካቲት 5 2015 ዓ.ም በኦሮሚያ ክልል ባሌ በተካሄደ ስነ ስርዓት ነበር ኢትዮጵያ ዘንድሮ ስንዴን ለውጭ ገበያ እንደምታቀርብ ይፋ ያደረጉት። የኢትዮጵያን የስንዴ ኤክስፖርት እውን አድርገናል ያሉት ጠቅላይ ሚኒስትሩ እቅዱን ለማሳካት መንግስታቸው በብዙ እንደተፈተነም በወቅቱ ባደረጉት ንግግር ገልጸዋል። ዛሬ ባሌ ላይ ያየነው ስንዴን ኤክስፖርት የማድረግ የማስጀመሪያው ሂደት ለኢትዮጵያ ከሚገባት ማድረግ ከሚገባን የመጀመሪያው ትንሹ ስቴፕ ነው። ይሁን እንጂ ሶማሊያን ጨምሮ ባልተጠበቁ ክልሎች ጭምር በዘመናዊ መንገድ ትርፍ ስንዴ ማምረት መቻሉን የገለጹት ጠቅላይ ሚኒስትሩ፣ ይህም ኢትዮጵያ ከራሷ አልፎ ለጎረቤት ሀገራት ስንዴ መሸጥ የምትችልበትን አቅም ፈጥሯል ብለዋል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ ባደረጉት ንግግር ደግሞ ኤክስፖርት የማድረግ ውሳኔው በጥናት ላይ የተመሰረተ መሆኑን ገልጸው ኢትዮጵያ የውስጥ ፍጆታዋን ሸፍና 32 ሚሊዮን ኩንታል ስንዴ ለውጭ ገበያ የማቅረብ አቅም እንዳላትም አብራርተዋል። በአገር ውስጥ ባለው የስንዴ አቅርቦት ላይ በአሁኑ ወቅት ከፍተኛ እጥረት እየተስተዋለ መሆኑን ሸማቾች ይገልጻሉ። በተለይም በአገር ውስጥ ያሉ የዱቄት ፋብሪካዎች ከስንዴ እጥረት ጋር በተያያዘ ለችግር መጋለጣቸውን የገለጹት የዱቄት አምራቾች ማህበር ፕሬዝደንት አቶ ሙሉነ ለማ ብዙ ፋብሪካዎች ስራ እንዳቆሙም ለአሜሪካ ድምጽ ተናግረዋል። ወደዚህ ወደ አዲስ አበባ የሚመጣው ቆሟል። እንግዲህ ኦልሞስት ወደ ዛሬ ወደ አምሳ ሶስተኛ ቀናችን ነው ይሄ ወደ አዲስ አበባ የሚመጣው ከቆመ ና ብዙውን ያው በሩ መርስ ደረጃ የሰማ ነው ለኤክስፖርት ግዥ እየተፈጸመ ስለሆነ ብዙ ጊዜ ነጋዴ ኢንተርፌር ካደረገ ምናልባት የዋጋ መወደድ የሚላለ ያው በወሬ ደረጃ ነው። ግን ኬላ እንትን ብሎ ኬላ ላይ አልፍም። አሁን ወደ አዲስ አበባ ከገባም እንግዲህ ኮንትሮባንድ ሆነ ነው የሚገባው፣ እና እዛች ላይ ትንሽ ችግር አጋጥሞታል። ፋብሪካዎች በሙሉ ያው ከባድ ችግር ላይ ነው ያለን። ኦልሞስት ስራ ያቆመ ብዙ ፋብሪካ አለ። አንዳንድም ያው በፊት ከነበረው ላይ የሚሰራ አለ አሁን እንደሚታየውም ዋጋ በጣም ኑሯል እንግዲህ ከገና በፊት የነበረው ዋጋ ላይ ዛሬ ኦልሞስት አንድ ሺህ ብር ጨምሮ ነው ያለው በአንድ ኩንታል ስንዴ ላይ አንድ ኩንታል ስንዴ ከአርባ ሁለት ከአርባ ሶስት እስከ አርባ አራት የሚሸጥ የነበረው አሁን ከአምሳ አምስት እስከ አምሳ ሰባት ማለት አምስት ሺህ አምስት መቶ እስከ አምስት ሺህ ሰባት መቶ ነው እየተሸጠ ያለው ዱቄትም በዛው መጠን ሰባት ሺህ እና ከሰባት ሺህ በላይ ሆኗል አንድ ኩንታል ዱቤት ማለት ነው። እና ያው ይሄ እንግዲህ በእኛ ግምት ቶሎ ይፈታል። እንግዲህ የተባለውም ደረጃ ጥራቱን የጠበቀ እና የተባለው ኳንቲቲ ወደ ኤክስፖርት ቶሎ ተገዝቶ ከዛ በኋላ እንግዲህ ለእኛም ትስስር ይፈጠራል፣ ፋብሪካዎችን በማምረት አቅማቻ ያገኛሉ የሚል ሕሳቤ ነበረን። እንግዲህ ቀኑ እየገፋ ሄደ። ኢትዮጵያ የስንዴ ኤክስፖርት መጀመሯን እንደሚደግፉ የሚገልጹት አቶ ሙሉነ ነገር ግን በስንዴ ግብዓት ላይ የተመሰረቱ ፋብሪካዎች ችግር እንዲፈታ ለሚመለከተው የመንግስት አካል ጥያቄ ቢያቀርቡም ፈጣን ምላሽ እንዳላገኙ ይገልጻሉ። ታዲያ የአገር ውስጥ ፍላጎት ሳይሟላ ምርቱ ለዓለም ገበያ የሚቀርብበት ምክንያት ምን ሊሆን ይችላል ለሚለው የምጣኔ ሀብት ባለሙያ የሆኑት የኢትዮጵያ ኢኮኖሚክስ አሶሲሽን ማህበር ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ አስተያየታቸውን ሰጥተውናል። ፍላጎት ጋር በተያያዘ ያሉ መለኪያዎችን መነሻ በማድረግ ትርፍ ሊባል የሚችል የስንዴ ምርት አለ በሚለው የመንግስት አቋም የማይስማሙት ሌላው የምጣኔ ሀብት ባለሙያ አቶ ዋሲዩን በላይ ደግሞ የውጭ ምንዛሬና የፖለቲካ ፍላጎቶች ስንዴን ወደ ውጭ ለመላክ ምክንያቶች እንደሆኑ ግምታቸውን አስቀምጠዋል። የዋጋ ንረቱ በመሰረታዊነት የሚነሳው ከየት ነው? ኢትዮጵያ ውስጥ ከፍተኛ ዋጋ ንረት አለ። ከየት ይነሳል? በአብዛኛው የሚነሳው ከሚል ፈረፍ ብቻ ሳይሆን እጥረት እያለም ቢሆን ሀገራት በውጭ ምንዛሬ ፍላጎትና በሌሎችም ምክንያቶች ምርታቸውን ኤክስፖርት ሊያደርጉ እንደሚችሉ አስተያየታቸውን የሰጡን ሁለቱም የምጣኔ ሀብት ባለሙያዎች ተናግረዋል። ይሁን እንጂ በሽያጩ የሚገኘው የውጭ ምንዛሬ ለምን አገልግሎት ይውላል የሚለው ወሳኝ ነው። ፕሮፌሰር መንግስቱ ከተማ እንደሚሉት ነገር ነው የሆነ ለሀገራችን የሆኑ ነገሮችን ኢምፖርት ለማድረግ ከሆነ ችግር ላይኖር ይችላል። ለምሳሌ እንደነ መድኃኒት መድኃኒት ማ ሌላው የምጣኔ ሀብት ባለሙያ አቶ ዋሲሁን በላይም እንዲሁ በሀገር ውስጥ ገበያ ላይ ተጽዕኖ በመፍጠር ወደ ውጭ ከሚላከው የስንዴ ምርት የሚገኘው ገቢ ምርቱን የሚያሳድግ ግብአት ላይ ካልዋለ ሌላ ጉዳት እንደሆነ ይገልጻሉ። ደግሞ የኢትዮጵያ ኢኮኖሚ የውጭ ምንዛሬ ጥራት ስላለበት ደግሞ ኤክስፖርት አድርጎ ነገር ግን ኤክስፖርት ና ኬንያን ጨምሮ እስካሁን ከስድስት ሀገራት ጋር ስንዴ ለመሸጥ የግብይት ውል መፈረሟን የገለጸው መንግስት የረዴት ድርጅቶችም ከውጭ የሚያስገቡትን የስንዴ አቅርቦት በሀገር ውስጥ ምርት እንዲተኩ ለማድረግ ስምምነት እየተፈጸመ እንደሚገኝም አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ የባለሙያ ትንታኔ የያዝንበት ጉዳይ ነው የምናልፈው። በአሁኑ ወቅት በኢትዮጵያ ያለውን የድርቅ ሁኔታ ይቃኛል። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ በደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች ለረሃብ አደጋ ተጋልጠዋል ሲል አክሽን አጌንስት ሀንገር የተሰኘው በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስጠነቀቀ። እስካሁን በኢትዮጵያ ቢያንስ 12 ሚሊዮን ሰዎች ለሞት ለሚዳርግ የድርቅ አደጋ መጋለጣቸውንና ከ4.5 ሚሊዮን በላይ የቀንድ ከብቶች መሞታቸውን የገለጹት የሚያስተዳድሩት የተቋሙ የኢትዮጵያ ፕሮግራም ዳይሬክተር ቤዛ አበበ ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርን በከፍተኛ ሁኔታ እየጨመረ መሄዳቸውን አመልክተዋል። በአዲስ አበባ እየተካሄደ ያለው የአፍሪካ ህብረት ስብሰባ በቀጠናው እየከፋ የሄደውን ድርቅ ለመቅረፍ ቅድሚያ ሰጥቶ እንዲወያይም ጠይቀዋል። ከወይዘሮ ቤዛ ጋር ወደ ያደረግነው ቆይታ ነው ተከታዩ። በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና፣ በአሁኑ ወቅት ያለው የዝናብ ሁኔታ ምን ይመስላል? የሜትሮሎጂ ፎርካስቶች የሚያሳዩት የማርች ሜ ያለውን ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ፣ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለና ይሄ ለአምስት ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ዝቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ ስድስተኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሲዝን ፌል የሚያደርግበት ነው። አሁን ለስድስተኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት አምስት ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል? በጣም ከባድ ነው የሚሆነው። አሁን ላይ የሀያ ሀያ ሶስት በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የሕዝብ ቁጥር ስናየት ወደ ሀያ ሶስት ሚሊዮን ነው። ከዚህ ውስጥ ሀምሳ ፐርሰንቱ በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመታል። ስለዚህ ወደ አስራ ሁለት ሚሊዮን የሚጠጋ ህዝብ፣ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት፣ ለበሽታ፣ ለውሃ እጥረት ይደረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ይጀምር ይችላል ማለት ነው። እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል? ከእንስሳ ጋር ከእንስሳ መካ ተያይዞ ያለው ሪፖርት እስካሁን የሚያሳየው ከአራ ነጥብ አምስት ሚሊዮን በላይ ላይ አዲሶት ሞተዋል የሚለው ሪፖርቱ ከዚህ ውስጥ ቢያንስ ሰማንያ ፐርሰንቱ ወይም ከዛ በላይ የጥንድ ከብቶች ናቸው ው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት፣ የዝናብ አለመኖር የሚቀጥል ከሆነ ይሄ ቁጥር በለሰው የሚታየ ጨመረ ነው። የሰው ህይወትን በተመለከተ እስካሁን በድሮው ብቻ ተብሎ በሪፖርት የተደረገ ቁጥር አርቲስት ሜጋ ያልተሰብ አላየሁም ነገር ግን ብዙዎቹ የምናያቸው ሞቶች ክልሎቹ ላይ ዞኖቹ ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር ከማቶሽን ጋር ተያይዞ ያለው ኮምፕሊኬሽን፣ የውሃ ውጥረት፣ ከውሃ ውበት ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል፣ አፍጥነውታል የሚሉ ናቸው ያሉት ሪፖርቶች በኢትዮጵያ አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በሕፃናት ላይ እያደረሰ ያለው ጉዳት ምን ይመስላል? ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብና ደቡብ ምስራቅ ኢትዮጵያ ወይም ስራ የኢትዮጵያ ክፍል ነው። ይ ኦሮሚያን ይጨምራል ሶማሌ ክልል አፋርን የኤኮኖሚያ የተወሰኑ ክፍሎችንም ይጨምራል። ማሊፊሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአክሽን አጌንስት ሀንገር ኦፕሬሽናል ኤሪያ ተታይዛሉ ብናገር ሶማሌ ላይ ወይም ደግሞ ሸበሌ ዞላ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማሊፊሽን አድሚሽን ሬቱ በአርባ ዘጠኝ ፐርሰንት ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆችን የምንቀበሉበት ማለት ነው። እንግዲህ የድርቆ ሁኔታ ከኢትዮጵያን ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ? አሁን የምንሰጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን በረሃብ ያሰጋናል ወይም ኤመርጀንሲ ነው ብለን ስልም የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኤመርጀንሲ ነው ወይም ደግሞ ኮምፕሌት ረሃብ አይ ፒ ሲ ፋይቭ ላይ ደርሷል እየተባለ አንድ አካባቢ ካታጎሪያ ስሚደረገው፣ ስለዚህ በዚህ መሰረት ስለ ሶማሊያ ዳታዎቹ ያሉት ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይ ፒ ሲ ፎር እና አይ ፒ ሲ ስሪ ላይ ያሉት ወይም ደግሞ ከአይ ፒ ሲ ፋይቭ አንድ አንድ ደረጃ ዝቅ ያለ ሲቹዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳዩት አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በባንክ ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ዘይተ እሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲቹዌሽን የማንሄድበት ምንም አይነት ምክንያት የለም። እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉ ሴት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት። በተለይ ሶማሊያ፣ ሶማሌ ክልልና ኦሮሚያ ሪጅን ላይ የኮሌራ አውት ብሬክ ካለ የአብረት ሪፖርት የተደረገ ነው። ይሄ በዋናነት ከውሃ ጥራቱ ጋር የተያያዘ ጭነት ነው። በድርቁ ምክንያት የተጎዳው የከርሰ ምድር ውሃ አቬይላብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን በአጠቃላይ ለሃይጅን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ ነው። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረዲ ባሰስም ተረጋግጧል፣ ኬዞችን ሪፖርት ተደርገዋል። ምናልባት በአፍሪካ ሀገራት መካከል፣ በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞስ፣ ምን አይነት ሀገራቱ ምን አይነት መፍትሄ እና ምላሽ መፈለግ አለባቸው? በሀገራት መንግስት ሳይሆን ብዙ ብዙዎቹ በሂማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች የወጡ የተለያዩ መግለጫዎች አሉ። የተለያዩ ጥረቶች አሉ። ትኩረት እንዲያገኝ፣ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰሩ ነው፣ እንደ ሪጅን እንደ ኢስት አፍሪካ ወይም እንደ ሆርን አፍሪካ። አሁንም ግን የአፍሪካ ዩኒየን ሰሚት ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎችን በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው የሚሆን የሚችለው በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 2 260 ሰዎች ሞተዋል ይባላል። ሪፖርቶች እንደሚያሳየው እና ያ ሲዌሽን እንዲደገም መፍቀር የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት ብዬ አምናለሁ። ከአንድ ሀገር ያለፈ ርዕስ ነው ይሄ። ቤዛ፣ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያን ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶችስ ምን አይነት ናቸው? በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን በጣም ነው የማመሰግነው። ወደ ተከታዩ ዘገባ ደግሞ እናልፋለን። በአዲስ አበባ ውስጥ የሚካሄደውን የአፍሪካ ጉባኤ ላይ የተነሳ አንድ ሀሳብ ያስቃኘናል። በአፍሪካ ሴት የንግድ ባለቤቶች የንግድ ስራቸውን ለማከናወን የተለያዩ ሀገሮችን ድንበር አቋርጠው ለመጓዝ በሚሞክሩበት ወቅት በተደጋጋሚ ለጾታዊ ትንኮሳ እንደሚጋለጡና መድሎ እንደሚደረግባቸው ይናገራሉ። በአዲስ አበባ እየተካሄደ ካለው የአፍሪካ ሕብረት መሪዎች ጉባኤ አንድ ሳምንት አስቀድሞ ባለፈው ቅዳሜ በተካሄደው ስብሰባ ያደረጉት ውይይት የጾታ ጉዳይ ዋናው ጉዳይ ነው የሚል ርዕስ ተሰጥቶታል። መሐመድ ዩሱፍ በዚህ ዙሪያ ጋር ከናይሮቢ ያደረሰንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። አፍሪካውያን ሴቶችና ልጃገረዶች በአህጉራዊው የነፃ የንግድ ስምምነት አማካኝነት ድንበር ተሻጋሪ የንግድ ሥራዎችን በሚያካሄዱበት ወቅት በሚገጥሟቸው ፈተናዎች ዙሪያ ውይይት ይዘዋል። የአዲስ አበባው ስብሰባ የፊታችን ቅዳሜ ከሚጀምረው እና መሪዎቿ በአህጉራዊ የንግድ ስምምነት ሂደት በተዘገበው እምርታ ላይ ይመክራሉ ተብሎ ከሚጠበቀው የአፍሪካ ሕብረት የመሪዎች ጉባኤ ቀደም ብሎ በመካሄድ ላይ ነው። ኤሊዛቤት አጆክ የደቡብ ሱዳን ተወላጅ ናቸው። ሴቶች ድንበር በሚያቋርጡበት ወቅት ወንዶች የማይገጥሟቸው አይነት ፈተናዎች ይገጥሟቸዋል ይላሉ። We have seen that, uh, in most of the time, the women at the borderline especially በድንበር አካባቢ ሁከትና ብጥብጥ የመሳሰሉ ብዙ ፈተናዎች እየገጠሟቸው አንዳንዴም እቃዎቻቸው እየተወረሱ ወይም የመግቢያ ፈቃድ የለውም በሚል እየተወሰዱባቸው እንዲሸማቀቁ እየተደረጉ ነው የሚንቀሳቀሱት። ሴት በመሆኗ ደግሞ ከተገቢው በላይ እንድትከፍል ትደረጋለች፣ ቀረጥ ትከፍላለች። አንዳንዴ ደግሞ ዝም ብለው ይመለከቱናል። ሴት በመሆንሽ ይህን የንግድ ስራ መስራት እንደማይገባሽ ያደርጉሻል። ዛይቷ ሚልዛንዚ ከትውልድ አገሯ ማላዊ ተነስታ ድንበር በምታቋረጥበት ወቅት ተመሳሳይ አያያዝ እንደሚገጥማት ታወሳለች። የሚፈለገውን ክፍያ ይዘሽ አስፈላጊዎቹን ሰነዶች አሟልተሽ ብትገኝም አንዳንዶቹ ከድንበር ላይ የምታገኛቸው ኃላፊዎች ፆታዊ ጉዳዮችን መጠየቅ ሲጀምሩ እኮ ለምን ስትይ ትጠይቅያለሽ። እንደ ወጣት ሴት በዚህ አይነት ሁኔታ ውስጥ የንግድ ሥራ የመስራትና የማደግ እድልሽን ይገታዋል። በመሆኑም አንዲት ወጣት ሴት የሚገባትን ስፍራ እንድታገኝና ሙሉ ጥበቃ እንዲደረግላት ከተፈለገ ይህ ጉዳይ በአግባቡ ሊጤን ይገባዋል። የአፍሪቃ ሀገሮች እርስ በርሳቸው በሚያደርጉት መናገድ የገረጥ ክፍያ ቅነሳ እንዲያገኙና የምጣኔ ሀብት አቅማቸውን ማሳደግ እንዲችሉ ታልሞ የተመሰረተው አህጉራዊው የነፃ ስምምነት እንደ አውሮፓውያን የዘመን አቆጣጠር ከግንቦት 2019 ዓ ም አንስቶ ስራ ላይ ውለዋል። እንደ ዓለም ባንክም ግምት የአፍሪቃ ሀገሮች እርስ በርሳቸው የሚያደርጉት ይህ ግብይት እንደ አውሮፓውያን የዘመን አቆጣጠር በ2035 ዓ ም አህጉሪቱ የምታገኘውን ገቢ በ450 ቢሊዮን ዶላር ሊያሳድገው ይችላል። ሜሞሪ ካቻምቧ በአህጉሪቱ ሴቶች የሚያስመዘግቡትን እድገት ለማጎልበት የተቋቋመው የአፍሪካ የሴቶች እና የልማት ኮሚኒኬሽን ኔትወርክ ኃላፊ ናቸው። ስለ ኤኤፍሲኤፍቲኤ በምናወራበት ጊዜ የምናደርገው መናገድ ራሱ ክብር ያለው መሆኑን የማረጋገጥ ራእይ ያዘለ አህጉር አቀፍ መሳሪያ ነው፣ እያየን ያለ ነው። ድንበር ተሻግረው የንግድ ስራ ስለሚያካሂዱ ሴቶች ብዙ እናወራለን። ነገር ግን ክብር ባልራቀው መንገድ እየተከናወነ ነው። በእርግጥ አገልግሎት እንዲያገኙ እያደረግን ነው። በጉምሩክ ተቋማት አካባቢ የሚደርስባቸውን እንግልትስ እያየ ነው ነው ያን፣ ስለሚመለከቱ ጉዳዮች እየተነጋገርን ነው። በሀገራችን ውስጥ ሳይቀር በአፍሪቃ ሴት ስራ ፈጣሪዎች ብዙውን ጊዜ የብድር አገልግሎትና የመሳሰሉት አስፈላጊ ጉዳዮች እጥረት ይገጥማቸዋል። የጾታ አድሎና የሥልጠና እጦትም አለ። ሜርሲ ችኳማ በናይጄሪያ የሴት አርሶ አደሮች ተሟጋችና ደጋፊ ናቸው። አንዳንድ ባህላዊ ደንቦች ሴቶች የመሬት ባለቤት እንዳይሆኑ በመከልከል ምግብ ማምረት እንዳይችሉ አድርጓቸዋል ባይ ናቸው። በገጠር ያሉ ሴት አርሶ አደሮች ውድድር በበዛው ገበያ በብቃት ለስኬት እንዲበቁ የሚያስችል ስልጠና ላይ ተከታታይ ትምህርት ያለማግኘት አንዱ ነው። መሬት ስላለው ድርሻ እንነጋገራለን። ይሁን እንጂ ሴቶች የመሬት ይዞታ የማግኘት እድላቸው ውሱን ስለመሆኑ መስማማት የምንችል ይመስለኛል። ምርት ለማምረት ዋናው ምክንያት የሆነው የመሬት ይዞታና ቁጥጥር ባለቤትነት የለንም። ከሰባ ከመቶ በላይ የሚሆነውን ለግብርና ስራ የሚያስፈልገውን የሰው ኃይል የምንይዘው ሴቶች የምንቆጣጠረውና በይዞታችን ስር የሚገኝ መሬት ሳይኖረን እንዴት አድርገን ነው የምናመርተውና ጥሩ አዝመራ ማግኘት የምንችለው? በአፍሪቃ ሴቶች ያላቸው የመሬት ባለቤትነት ድርሻ 20 በመቶ ብቻ ቢሆንም በአጉሪቱ ሁለት ሶስተኛውን ያህል የምግብ ምርት የሚያመርቱት ግን እነርሱ ናቸው። የቅድመ ጉባኤው ስብሰባ በዛሬ ዕለት ተጠናቋል። እንደ ተሳታፊዎችም ተስፋ መሪዎቻቸው በአጉሪቱ ውስጥ የንግድ ሥራዎችን ለማካሄድ አመቺ ያልሆኑና ያልተገቡ አሰራሮችን በማስቆም በድንበር አካባቢዎች የሚያጋጥሟቸውን ችግሮች መፍታት የሚያስችሉ መፍትሄዎችን ያፈላልጋሉ ብለው ያምናሉ። አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸውት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያላችሁን አስተያየት በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት ብላችሁ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። የፌስቡክ ገጻችን አት ቪኦኤ አምሃሪክ የትዊተር ደግሞ ሃሽታግ ቪኦኤ አምሃሪክ ነው። በነዚህም መልእክታችሁን ብታደርሱን ይደርሰናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ለዛሬ እግዚአብሔር ስጥልን ሰላም ደናደሩ